መጽሐፈ ኢያሱ ወልደ ነዌ ምዕራፍ አስራ አምስት ለይሁዳም ልጆች ነገድ በየወገናቸው እስከ ጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶምያስ ዳርቻ ድረስ ዕጣ ሆነላቸው። በደቡብም በኩል ያለውን ድንበራቸው እስከ ጨው ባሕር መጨረሻ ወደ ደቡብ እስከሚያይ እስከ ባሕር ልሳን ነበር። በዚያም በአቅረቢም አቀበት በደቡብ በኩል ወጣ ወደ ጺንም አለፈ በቃዴስ በርኔ ወደ ደቡብ በኩል ወጣ፣ በሐጽሮንም በኩል አለፈ፣ ወደ አዳርም ወጣ፣ ወደ ቀርቃ ዞረ፣ ወደ አጽሞንም አለፈ፣ በግብጽም ወንዝ በኩል ወጣ፣ የድንበሩም መውጫ በባሕሩ አጠገብ ነበር። በደቡብም በኩል ያለው ድንበራቸው ይህ ነው። በምሥራቅም በኩል ያለው ድንበር እስከ ጨው ባሕር እስከ ዮርዳኖስም መጨረሻ ነበር። በሰሜንም በኩል ያለው ድንበር በዮርዳኖስ መጨረሻ እስካለው እስከ ባሕሩ ልሳን ድረስ ነበር። ከዚያም ድንበሩ ወደ ቤት ሐግላ ወጣ፣ በቤት አረባ በሰሜን በኩል አለፈ፣ ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወጣ። ድንበሩም ከአኮር ሸለቆ ወደ ዳቤር ወጣ፣ በሰሜንም በኩል በአዱሚም አቀበት ፊት ለፊት በወንዙም በደቡብ በኩል ወዳለችው ወደ ጌልገላ ተመለከተ። ድንበሩም ወደ ቤት ሳሚስ ውሃ አለፈ፣ መውጫውም በአይንሮጌል አጠገብ ነበረ። ድንበሩም በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ። ድንበሩም ከተራራው ራስ ወደ ኔፍቶ ውሃ ምንጭ ደረሰ። ወደ ኤፍሮንም ተራራ ከተሞች ወጣ። ቂርያታይ አሪም ወደምትባል ወደ በዓላ ደረሰ። ድንበሩም ከበዓላ በምዕራብ በኩል ወደ ሴይር ተራራ ዞረ። ክሳሎን ወደምትባል ወደ ይአሪም ተራራ ወገን በሰሜን በኩል አለፈ። ወደ ቤትሳሚስ ወረደ። በተምና በኩል አለፈ። ድንበሩም ወደ አቃሮን ወደ ሰሜን ወገን ወጣ። ወደ ሽክሮን ደረሰ። ወደ በዓላ ተራራ አለፈ። በየብንኤ በኩልም ወጣ። የድንበሩም መውጫ በባሕሩ አጠገብ ነበር። በምዕራብም በኩል ያለው ድንበር እስከ ታላቁ ባሕርና እስከ ዳርቻው ድረስ ነበር። ለይሁዳ ልጆች በየወገናቸው በዙሪያው ያለ ድንበራቸው ይህ ነው። እግዚአብሔርም ኢያሱን እንዳዘዘው ለዮፍኒ ልጅ ለካሌብ በይሁዳ ልጆች መካከል ቂርያት አርባቅ የምትባለውን ከተማ ድርሻ አድርጎ ሰጠው። እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበር። ካሌብም ሦስቱን የዔናቅን ልጆች ሴስናን፣ አኪመንን፣ ተላሚንም ከዚያ አሳደደ። ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ሰዎች አስቀድሞ ቂርያት ሴፍር ትባል ነበር። ካሌብም ቂርያት ሴፍርን ለሚመታ ለሚይዛትም ልጄን አክሳን አጋባዋለሁ አለ። የካሌብም ወንድም የቄኔዝ ልጅ ጎቶንያል ያዛት። ልጁንም አካሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት? እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኸኛልና፣ አሁን ደግሞ የውኃውን ምንጭ ስጠኝ አለችው። እርሱም የላይኛውንና የታችኛውን ምንጩ ሰጣት። በየወገናቸውም የይሁዳ ልጆች ነገድ ርስት ይህ ነው። በደቡብም በኩል በምድራቸው ዳርቻ አጠገብ እስከ ኤዶምያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ። ቀብስኤል፣ ኤደር፣ ያጉር፣ ቂና፣ ዲሞና፣ አድአዳ፣ ቃዴስ፣ ሐጾር የዮትዳታ ሐጾር የምትባለውም፣ ቂርያታ ሐጾር አማም ሸማ ሞላዳ ሐጸር ጋዳ ሐሽሞን ቤት ጻሌጥ ሐጸርሹዓል ቤርሳቤህ በዚዮቲያ በዓላ ኢዩም አጼም ኤልቶላድ ኪሲል ሄርማ ጲግላግ ማድማና ሳንሳና ልባዎት ሺልሂም አይን ሪሞን ሀያ ዘጠኝ ከተሞችና መንደሮቻቸው በቄላው ኤሽታኦል ጻርኦ አሽና ዛኖዋ አይንገኒም ታጽዋ አይናም የርሙት አዶላም ሰኮት አዜቃ ሽአራይም አዲታይም ግዴራ ግዴሮታይም አሥራ አራት ከተሞችና መንደሮቻቸው ጽናን ሃዳሽ ሜግዳልጋድ ዲልአን ምጽጳ ዮክቲኤል ለኪሶ ቦዝቃት። አዶላም፣ ከቦን፣ ለህማስ፣ ኪትሊሽ፣ ጌድሮት፣ ቤትዳጎን፣ ናዕም፣ መቄዳ ዐሥራ ስድስት ከተሞችና መንደሮቻቸው። ልብና፣ ኤቴር፣ አሻን፣ ይፍታህ፣ አሽና፣ ንጺብ ቅዒላ፣ አክዚብ፣ መሪሳ ዘጠኝ ከተሞችና መንደሮቻቸው። አቃሮን ከተመሸጉና ካልተመሸጉ መንደሮቿ ጋር ከአቃሮንም ጀምሮ እስከ ባሕር ድረስ በአዛጦን አጠገብ ያሉት ሁሉ ከመንደሮቻቸው ጋር አዛጦንና የተመሸጉና ያልተመሸጉ መንደሮቿም ጋዛና የተመሸጉ ያልተመሸጉ መንደሮቿ እስከ ግብጽ ወንዝና እስከ ታላቁ ባሕር ዳርቻ ድረስ በተራራማው አገር ሳምር የቲር ሳኮ ደና ዳቤር የምትባለው ቂርያትሰና አናብ ኤሽትሞዓ፣ አኒም፣ ጎሶም፣ ሆሎን፣ ጊሎ፣ አስራ አንድ ከተሞችና መንደሮቻቸው፣ አራብ፣ ዱማ፣ ኤሽዓን፣ ያኒም፣ ቤትታጽዋ፣ አፌቃ፣ ሁምጣ፣ ኬብሮን የምትባል ቂርያት አርባቅ፣ ሲአር ዘጠኝ ከተሞችና መንደሮቿ፣ ሞአን፣ ቀርሜሎስ፣ ዚፍ፣ ዮጣ፣ ኢያዝራኤል ዮቅድአም፣ ዛንዋህ፣ ቃይን፣ ጊብአ፣ ተምና ዐሥር ከተሞችና መንደሮቻቸው። ሃልሁል፣ ቤትጹር፣ ጌዶር፣ ማዕራት፣ ቤት አኖንት፣ አልትቆን፣ ስድስት ከተሞችና መንደሮቻቸው። ቂርያት አሪም የምትባለው ቂርያት በዓል ረባት፣ ሁለት ከተሞችና መንደሮቻቸው። በምድረ በዳ ቤት አረባ፣ ሚድን። ሰካክኒ፣ ብሻን፣ የጨው ከተማ፣ ዓይንጋዲ ስድስት ከተሞችና መንደሮቻቸው። በኢየሩሳሌም የተቀመጡትን ኢያቡሳውያንን ግን የይሁዳ ልጆች ሊያሳድዷቸው አልተቻላቸውም። ኢያቡሳውያንም እስከ ዛሬ ድረስ በይሁዳ ልጆች መካከል በኢየሩሳሌም ውስጥ ተቀምጠዋል።